ምዕራፍ 20 ዴቪድ ሊቪንግስተንና ከደቡብ የመጣው ግፊት በ1840 ዓመተ ምህረት ወንጌል ወደ አያሌ የደቡብ አፍሪካ ክፍሎች ደርሶ ነበር። በሮበርት ማፋትና በሌሎች ጥረት ወደ ሰሜን እስከ ቤችዋና ላንድ ወይም ቦትስዋና ገፋ። የአፍሪካ የመሃል አገሮች አብዛኛው ክፍል ግን እስከ 1840 ዓመተ ምህረት ገና ወንጌል አልደረሰውም ነበር። በመሆኑም የመሃል አገሩን በር ለመክፈት ደፋርና ብርቱ ሰራተኛ አስፈለገ። ያ ሰው ምሶናውያን ወንጌል ይዘው ይከተሉት ዘንድ ከፊት ቀድሞ ያልታወቁ አካባቢዎችን በማየት በርካታ በካርታ ላይ እንዲሰፍሩ የማድረግ ከፍተኛ ፍላጎት ያለው መሆን ነበረበት። ይህን ተልዕኮ በተገቢ ሁኔታ ያከናወነው ዴቪድ ሊቪንግስተን የተባለ ሰው ነው። ኬኔስ ላቱሬት የተባለ ሰው ስጽፍ ከሳሐራ በስተ ደቡብ ለሚገኙ የአፍሪካ ሀገሮች ከማንም የበላቀ ሁኔታ ለክርስትና መንገድ የከፈተው ዴቪድ ሊቪንግስተን ነው ብሏል። ስለዚህ በደቡብ በኩል የተደረገውን ጉዞ ወይም ግፊት ስናጠና አብዛኛውን ጊዜያችንን የምናሳልፈው የሊቪንግስተንን ጉዞና ስራ በመከተል ይሆናል። ዴቪድ ሊቪንግስተን ስኮትላንድ ውስጥ ብላንታየር በተባለ ስፍራ በ 1813 ዓመተ ምህረት ተወለደ። ትውልዱ ከድሃ ቤተሰብ ቢሆንም ወላጆቹ ክርስቲያኖች ስለነበሩ በጥሩ ሁኔታ ለማደግ የታደለ ሰው ነበር። በ አስር አመት ትምህርቱን አጠናቆ ትምህርቱን አቁሞ አንድ ፋብሪካ ውስጥ መቀጠርና መስራት ነበረበት፣ ቤተሰቡን ለመርጃ የሚሆን ገንዘብ ለማግኘት ከማለዳው 12 ሰዓት እስከ ምሽቱ 2 ሰዓት ይሰራ ጀመር። አብዛኛውን ጊዜውን በዚህ አኳን ለስራ የሚውል ቢሆንም ከስራ በኋላ የላቲን ቋንቋና ሳይንሳዊ ትምህርቶችን በግሉ ያጠና ነበር። ሀያ ሶስት አመት ሲሞላው ደግሞ ግላስጎው ዩኒቨርሲቲ በመግባት ትምህርቱን በመደበኛነት ለመግፋት ቻለ። ሊቪንግስተን ዩኒቨርሲቲ የገባው ቻይና ውስጥ የሕክምና ሚስዮናዊ ሆኖ ለመስራት ይችል ዘንድ ራሱን ለማዘጋጀት ነበር። ሆኖ እግዚአብሔር ለሱ ሌሎች እቅዶች ነበረው። ለሁለት ዓመት ዩኒቨርሲቲ ውስጥ ከቆየ በኋላ ወደ ቻይና ይልከው ዘንድ የለንደን ሚሶናዊ ማህበርን ጠየቀ። በጊዜው ቻይና ውስጥ ጦርነት ይካሄድ ስለነበር በዚህ ፋንታ ወደ አፍሪካ እንዲሄድ ማህበሩ ሐሳብ አቀረበለት። ያን የነበር ለእረፍት ወደ እንግሊዝ ተመልሶ የነበረውን ሮበርት ማፋት የተባለ ሰው ያገኘው ሊቪንግስተን ደቡብ አፍሪካ ውስጥ የነበሩትን የአገልግሎት እድሎች ከሰማ በኋላ እዚያ ያለው ስራ ለመስራት የሚችል ይመስልሃል እኔ? በማለት ማፋትን ጠየቀው። ማፋት በጊዜው ለሊቪንግስተን ሰጥቶት የነበረውን መልስ በኋላ በሚከተለው አካዋን በጽሁፍ አስፍሮታል። ለመስራት ይችላል ብዬ እንደማምን ገልጬለታለሁ። ይህ የሚሆነው ታዲያ ቀደም ብለው ወደ ተመሰረቱ ጣቢያዎች ሳይሆን ወዳልተያዙት በተለይም በስተ ሰሜን ወዳለው ገላጣ ስፍራ ከሄደ እንደሚሆን አስገንዝቤዋለሁ። ያ ስፍራ አንዳንድ ጊዜ በሺ ከሚቆጠሩ መንደሮች ጭስ ሽቅፍ ስትጎለጉል በጠዋት ፀሐይ የተመለከትኩባትና ኩባትና ሚስዮናውያንን ያልደረሱባት ነበር። በአገልግሎት ጥሪው መሰረት የለንደንን ሚስዮናዊ ማህበር በሚስዮናዊነት ከተቀበለው በኋላ በ1840 ዓመተ ምህረት ወደ ደቡብ አፍሪካ ተጓዘ። ሊቪንግስተን ከኬፕታውን ከደረሰ በኋላ ወደ ተመደበበት ኩሩማን ወደተባለው ወደ ጣቢያ የተጓዘ ወዲያውኑ ነው። በጥቂት ወራት ውስጥ በሰሜን አቅጣጫ ወንጌል ያልደረሰበት አዲስ ስፍራ ለማግኘት ከሌላ ሚስዮናዊ ጋር ተጓዘ። በዚሁ መሰረት በ1843 ዓመተ ምህረት ከኩሩማን 400 ኪሎ ሜትር ርቆ በሚገኘውና ማቦቲሳ በተባለ ስፍራ አዲስ ምስዮናዊ ጣቢያ አቋቋመ። እዚያ በነበረው ሰው ጊዜ ሰው ከሚበላ አንበሳ አደጋ የተረፈው ለጥቂት ነበር። እግዚአብሔር ከሞት ጠበቀው፤ ነገር ግን በቀረ የህይወት ዘመኑ ሁሉ ግራ እጁ ሽባ ሆነ። በ1845 ዓመተ ምህረት ሜሪ የተባለችውን የሮበርት ማፋት ሴት ልጅ አገባና ማቦቲሳ ወደሚገኘው ሚሶናዊ ጣቢያ ይዟት ሄደ። ይህ አዲስ የሥራ ዘመን በመክፈት ላይ የነበረው ዴቪድ ልቪንግስተን ምን አይነት ሰው ነበር? ልቪንግስተን ለሚሶናዊ ተግባሩ ብቁ የሚያደርጉ የተለያዩ ባህሪያት ነበሩት። ፍርሃት የሚባል ነገር አያውቀው። ሁኔታዎች አስከፊ በሚሆኑበት ጊዜ እንኳን በተስፋ የሚኖር የረጋ ስሜት የነበረውና ደስተኛ ሰው መሆን በአብዛኛው የነበረበትን ውጥረት ያረገበ ሰው ነበር። ብዙ ጊዜ በትኩሳትና በተቅማጥ በሽታ ቢጠቃም ተግባሩን ከግቡ እንዲያደርስ የሚገፋፋ ጽኑ ፈቃድ ነበረው። ከሰዎች ጋር ግንኙነት የማድረግ ችሎታ ከፍተኛ ሲሆን፣ ነገሮችም በጥልቀትና በትክክል የመመልከት የመገንዘብ ችሎታው በየዕለቱ ያያቸውን ነገሮች በሰፊው እንዲመዘግብ ረድቶታል። ለአፍሪካውያን ፍላጎት ከልቡ የሚያስብ በረጃጅም ጉዞዎቹ ስለደረሰባቸው ስፍራዎች በሙሉ የክርስትናን ታሪክ ይናገር የነበረው ሰው ነበር። ባለፈባቸው አስቸጋሪ መንገዶች ጽኑና ትሁት ያደረገው የክርስትና እምነቱ ነው። ዴቪድ ሊቪንግስተን ከነበረበት የሚሲዮን ጣቢያ ራቅ ብሎ ትልቅ ንጹህ የሐይቅ ውሃ ስለመኖሩ ከአፍሪካውያን የሰማው በ1849 አመተ ምህረት ነበር። ከአንዳንድ አንድ አፍሪካውያንና አብረውት ከሚሰሩ ሚስዮናውያን ጋር በመሆን ይህንኑ ኢንጋሚ የተባለ ሐይቅ ጎበኘ። ከሰሜን እየፈሰሰ ወደ ሐይቁ የሚቀላቀለው ንጹህ ወንዝ የሊቪንግስተንን ውስጣዊ ሀሳብ ቀሰቀሰው። ወደ ሰፊው መሃል ሀገር ለመዝለቅ የሚያስችል ምን አይነት የመርከብ መንገድ በሆነ ይህ የዚህ የአፍሪካ ክፍል ማለት የናይጀር ወንዝ አይደለም ኒ በማለት አሰበ። ሀይቁን በሚመለከትበት ጊዜ ወደዚያ ከሚገቡት ወንዞች መካከል አንዱ ወደ ሰሜን የመጓዣ መንገድ አድርጎ ለመጠቀም ያስብ ጀመር። ይህን መንገድ በመጠቀም ወደ አዲስ የአፍሪካ ክፍሎች ወንጌልን ለማድረስ እንደሚቻል ተስፋ አደረገ። እንዲህ አይነቱን ወንዝ ለማግኘት ጨርሶ ባይቻልም የኢንጋሚን ወንዝ መጎብኘቱን ወንጌልን ለማስፋፋት ከ20 ዓመታት ለላቀ ጊዜ አሳሳ ያደረገበትን ሥራ እንዲጀምር አድርጎታል። በ1851 ዓመተ ምህረት በአስተሰሜን ራቅ ብሎ ከሚገኝ ስፍራ አንድ የነገድ አለቃ ህዝቡን እንዲጎበኝለት ጠራው። የቀረበለትን ጥሪ በመቀበል ምስቱንና ቤተሰቡን ይዞ በሄደ ጊዜ ለሁሉም ሞቅ ያለ አቀባበል ተደረገላቸው። ከዚያ ወደ ሰሜን አቅጣጫ ገፍተው በመሄድ በአፍሪካ ውስጠኛ ክፍል የዛምቤዚን ወንዝ አገኙ። ይህ ለሊቪንግስተን ታላቅ ግኝት ሆነለት። ምክንያቱም ይህን በመሰለው ወንዝ ሚስዮናውያን በመጓጓዣነት ሊጠቀሙ እንደሚችሉ ተስፋ አድርጎ ነበር። ሊቪንግስተን ስለ ሚስቱና ልጆቹ ጤንነት መጨነቁ እንዲያበቃ በ1852 ዓ.ም ወደ እንግሊዝ መልሶ ላካቸው። ከዚያ በኋላ በአፍሪካ አጉር መሃል ስፍራዎች በመዛዋወር 2 ወይም ሶስት ዓመታት ያህል አሳለፈ። ይህን ጉዞውን ከመጀመሩ በፊት ዓለማዎች ዓላማዎቹን በግልጥ አስቀመጠ። እነሱም በባትሮ ሴላንድ ና ከዚያ ባሻገር ሚስዮናዊ ተግባር ለመጀመር፣ የባሪያ ንግድ ስለሚያስከትለው ችግር ነገሮችን ግልጥ ማድረግና በምስራቅ ወይም በምዕራብ ዳር ወደ ባህሩ ለሚደረጉ ጉዞዎች መንገድ መፈለግ የሚሉ ነበሩ። በባትሮሴላንድ የሚስዮን ጣቢያ ለማቋቋም የሚያስችል ጤናማ ቦታ ለማግኘት ባለመቻሉ ወደ ሌላ ምድር የሚወስድ መንገድ በባህሩ ላይ ይፈልግ ጀመር። ሊቪንግስተንንና አፍሪካውያን ጓደኞቹ በ1853 ዓ.ም ወደ ሉዋንዳ ማለት አንጎላ በመሄድ ዚያ ወደሚገኘው ወደብ የሚወስድ የየብስ ላይ መንገድ ይፈልጉ ጀመር። ግንቦት 1854 ዓመተ ምሕረት ወደ አሰቡበት ስፍራ ደረሱ። ከዚያም 12 ወራት የፈጀውን አስቸጋሪና ከባድ የመልስ ጉዞ አድርገው በመስከረም ወር ሊኒያንቲ የተባለው ስፍራ ደረሱ። ሊቪንግስተን ለለንደን ሚስዮናዊ ማህበር ባቀረበው ዘገባ የአካባቢው ሰዎች በጎ ወዳጆችና ልባቸው ለወንጌል የተከፈተ ሲሆን ወደ አካባቢው ወንጌል ዘልቆ እንዳይገባ ፊት ለፊት ተደቅኖ የሚታየው ችግር የውባ በሽታ ነው የሚል ሐሳብ ይገኝበት ነበር። በ1855 ዓመተ ምህረት በአፍሪካ ምስራቃዊ የባህር ዳርቻ አቅጣጫ መጓዝ ጀመረ። ጉዞውን በጀመረ በአጭር ጊዜ ውስጥ ዛምቤዚ ከሚገኘው የቪክቶሪያ ፏፏቴ የደረሰና ይህን አስደናቂ ስፍራ ለማየት የመጀመሪያው አውሮፓዊ ሆነ። ሊቪንግስተን ይህ ወንዝ በጀልባዎች በመጠቀም ሚሶናውያንን ባሻገር ወዳለው ስፍራ ለማጓጓዝ እንደሚረዳ ተስፋ በማድረግ ወንዙን ተከትሎ ይጓዝ ጀመር። ወደ ምስራቅ አቅጣጫ እየገፋ በሄደ ቁጥር መልካም ወዳጅነት የማያሳዩ ብዙ ነገሮች ይገጥሙት ጀመር። በግንቦት ወር 1856 ዓመተ ምህረት የአፍሪካ ምስራቃዊ ዳርቻ ከሆነው ሞዛምቢክ ደረሰ። ለንያንቲ ከተባለ ስፍራ ተነስቶ እዚያ ለመድረስ 280 ኪሎ ሜትር በላይ ተጉዟል። አህጉራዊ አቋራጭ የሆነ ታላቅ ጉዞ የተደረገው በመጨረሻ ነበር። ከደቡብ የመጣው ግፊት ወደ አፍሪካ እንብርት ዘልቆ ለመግባት አስቻለ። በአህጉሪቱ ታሪክ ውስጥ ትልቅ ስፍራ የሚሰጠው ለውጥ ነበር። ከልቪንግስተን አጠቃላይ አስተዋጽኦ ጋር ተዳምሮ ለአፍሪካ ሚስዮናዊ ሥራ መስፋፋት በተናጠል ከተደረገና ከማንኛውም የላቀ ተግባር ነበር። ሊቪንግስተን በ1856 ዓ ም ወደ እንግሊዝ ሲመለስ ታላቅ አቀባበል ተደረገለት። እንግሊዛውያኑ ስለ ደቡብ አፍሪካ ውስጣዊ ክፍሎች ብዙ ነገር የነገራቸውን ይህን ሰው ለማግኘት ከፍተኛ ፍላጎት ነበራቸው። ለአረብና ለፖርቱጋል የባሪያ ነጋዴዎች በምስራቃዊ የባህር ዳርቻዎች በኩል ባሪያዎችን ያቀርቡ ስለነበሩና ወደ መሀል አፍሪካ ስለዘለቁ ባሪያ ፈንጋይ ወራሪዎች ለእንግሊዛውያን ገለጠላቸው። ወደዚህ የአፍሪካ ክፍል የሚያደርስ መንገድ ለመክፈት ቢቻል እንደ ጥጥ ያሉ ምርቶችን ወደ ውጪ በመላክ ገንዘብ ሊያስገኙ የሚችሉ ምርቶችን በማስተዋወቅ ሰዎች ባሪያ ከበ መፈንገል ከሚያገኙት ይበልጥ ገንዘብ እንዲያገኙ ለማድረግ እንደሚቻል ያምን ነበር። የክርስትና መልእክት ወደ ስፍራው ከሚገባበት ጊዜ ጀምሮ የባሪያ ንግድ እንደሚጠፋ ያምን ነበር። በ1858 ዓመተ ምህረት የለንደን ሚስዮናዊ ማህበርን በመተው የግሉን የአሰሳ ቡድን አቋቋመና ከዛምቤዚ በላይ የሚደርሰውን ጉዞ ጀመረ። ተጓዡ ቡድን በህዳር ወር 1858 ዓመተ ምህረት የካቦራ ባሳን ፏፏቴ የሚያቋርጥ ፈጣን መርከብ ሊያገኝ እንዳልቻለ ተገነዘበ። ስለዚህ ዛምቤዚን እንደ መንገድ በመጠቀም ወደ መሃል አገር ለመዝለቅ የነበረው ሐሳብ ከሸፈ። የቡድኑ አሰሳ ግን ያለ ውጤት አልቀረም ምክንያቱም ልቪንግስተን ቡድኑን በሰሜን አቅጣጫ ወደ ሻየር ወንዝ መርቶት ስለነበር በመስከረም ወር 1859 ዓመተ ምሕረት የኒያሳ ወይም የከዋክብት ሀይቅ ብሎ የሰየመውን የማላዊ ሐይቅ አገኘ። ልቪንግስተንና ተከታዮቹ ወደ ሐይቁ አንዳንድ ጉዞዎች ለማ በማድረግ በባህር ዳርቻው የሚኖሩ ብዙ ነገዶች መኖራቸውን ተገነዘቡ። የዩኒቨርሲቲዎቹ ሚስዮን በመባል የሚታወቅ አዲስ የሚስዮን ማህበር ሻየር ወንዝና ማላዊ ሐይቅ አካባቢ ስራ ለመጀመር አንዳንድ አንድ ሚስዮናውያንን ላከ። ምስዮናውያኑ ከ1855 እስከ 1863 ዓመተ ምህረት ሻየር አጠገብ ሁለት የሚስዮን ጣቢያዎችን ለመመስረት ሞከሩ። ነገር ግን በባሪያ ንግድ የተሰማሩ የአካባቢው ነገዶች ስራቸውን አከበዱባቸው። ከሚስዮናውያኑ አያሌዎቹ በትኩሳት በሽታ ሞቱ። የዩኒቨርሲቲዎቹ ሚስዮናውያን ቡድን በዚህ የአፍሪካ አካባቢ የነበሩትን ስራዎች በማቆም በ1863 ዓመተ ምሕረት ወደ ዛንዝባር ተንቀሳቀሰ። ይህ እርምጃ አንዳችም የወንጌል ምስክሮች በስፍራው ያልተወሰለ ነበረ ዴቪድ ሊቪንግስተንን በጣም አሳዘነው። ሊቪንግስተን በ1864 ዓመተ ምረት እንደገና ወደ እንግሊዝ በመመለስ ስለ ስራው ዘገባ አቀረበ። በዘገባው ስለ ባሪያ ንግድ በመጥቀስ ድርጊቱ ምስራቅ አፍሪካ ውስጥ የሚኖሩ ነገዶች ነገዶችን ጤናማ ሕይወት ያወከበትን ሁኔታ አስረደ በ1865 ዓመተ ምረት ወደ አፍሪካ በመመለስ ከማላዊ ሐይቅ ባስተሰሜን ያለውን ስፍራ ለማሰስ ከተቻለም የአባይን ምንጭ ለማግኘት አቀደ። በመጋቢት ወር 1866 ዓ.ም ብዙ ተሸካሚዎች ካሉበት ቡድን ጋር በመሆን ዛንዝባርን ትቶ ወደ ማላዊ ሐይቅ ተጓዘ። እዚያ በደረሱ ጊዜ ከረዳቶቹ ብዙዎቹ ጥለውት ወደ ዛንዝባር ተመለሱ። ከማላዊ ሐይቅ ወደ ታንጋኒካ ሐይቅ ባደረገው ጉዞ ደግሞ ተጨማሪ ሰዎች ትተውት ተመለሱ። ከተመላሾቹ አንዱ ሊቪንግስተንን የወባና የተቅማጥ በሽታዎችን የሚከላከልበትን መድኃኒት ይዞበት ተመለሰ። በሚያዝያ ወር 1867 ዓመተ ምህረት ታንጋኒካ ሐይቅ ዘንድ ደረሰ። ከዚያ ጊዜ ጀምሮ ኡጂጂ ወደ ተባለው ስፍራ እስከሄዱበት እስከ መጋቢት 1869 ዓመተ ምህረት ድረስ በሐይቁ ዙሪያ የነበሩትን አካባቢዎች ሲያስስ ቆየ። በቆይታውም አረቦች በአካባቢው የነበረውን የባሪያ ንግድ ያለ አግባብ ይጠቀሙበት እንደነበረ ተገነዘበ። ስለ ስፍራውም እንዲህ በማለት ጽፈዋል። ይህ የባሪያ ነጋዴዎች የሚገኙበት ስፍራ ነው። የኡጂጂ ባሪያ አፈንጋዮች እንደ ክልዋና የፖርቱጋል ባሪያ አፈንጋዮች የክፉዎች ሁሉ ቁንጮ ናቸው። ድርጊታቸው ንግድ ሳይሆን በተከታታይ የሚከናወን የነፍስ ግድያ ዘዴ ነው። እያንዳንዱ የንግድ ጉዞ ለመበዝበዝ ለማፈንና ወረር ወሮ ለመዝረፍ ነው። ልቪንግስተን ከ1869 እስከ 1871 ዓ.ም. ከተንጋኒካ ከታንጋኒካ ሃይቅ በስተ ሰሜን ያለውን አካባቢ ቢያስስም የአባይን ወንዝ ማግኘቱ አልተሳካለትም። በበሽታ ተዳክሞ ነበር። በጥቅምት 1871 ዓ.ም. ወደ ኡጂጂ ሲመለስ ዚያትቶት የሄደው ስንቅና የመድኃኒት መሳሪያዎች ሁሉ ተሰርቀውበት ደረሰ! ይህ ለልቪንግስተን እጅግ አስቸጋሪ ሁኔታ ፈጥሮበት ነበር። እግዚአብሔር ግን አልረሳው። ህዳር 10 ቀን 1871 ዓመተ ምህረት ጠዋት ሱሲ የተባለ አፍሪካዊ የስራ ባልደረባው፣ አንድ እንግሊዛዊ ሰው ወደዚያ እንደደረሰ ሊነግረው እየሮጠ መጣ። ሊሆን የማይችል የሚመስለውን ይህን ዜና ሰምቶ ወደ ውጭ ሲወጣ የአሜሪካንን ሰንደቅ ዓላማ ባያዘ ሰው የሚመራ ትልቅ ቡድን ወደ እርሱ ሲገሰግስ ተመለከተ። ቡድኑ ወደ እርሱ ከቀረበ በኋላ የቡድኑ አባል በሆነ አንድ ፈረንጅ ትእዛዝ ቆመ። ይህ ሰው ወደ እርሱ በመጠጋት ዶክተር ሊቪንግስተን እርስዎ ይመስሉኛል አለው። ሊቪንግስተን ትህትና በተሞላበት ፈገግታ ባርኔጣውን በዝግታ አንስቶ አዎ በማለት እመለሰለት። ይህ አሜሪካዊ ልቪንግስተን በሕይወት መኖሩን ለማረጋገጥ ከዛንዝባር ተነስቶ የመጣና ሄነሪ ኤም ስታሊን የሚባል ሰው ነበር። ስታሊን ወደ አውሮፓ ከሱ ጋር ይመለስ ዘንድ ልቪንግስተንን ሊያግባባው ሞከረ። እሱ ግን የመጀመሪያውን አዳዲስ ቦታዎች ፈልጎ የማግኘት ተግባር በሰባት ወራት ውስጥ እንደሚያጠናቀቅ እምነት ነበረው። ልቪንግስተን ጥቂት ሰዎች ያሉበትን ቡድን አስከትሎ ባንግዌሌው ባንግዌሉ ወደ ተባለ ሐይቅ ካመራ በኋላ ምናልባት የአባይ ወንዝ ከዚሁ ከሚወጡ ወንዞች አንዱ ይሆናል ብሎ አሰበ። ይህ ጉዞ እጅግ አደከመው። ግንቦት አንድ ቀን አስራ ስምንት ሰባ ሶስት ዓመተ ምረት ከባንግዌሉ ሐይቅ ደቡባዊ ዳርቻ በአልጋው አጠገብ ለጸሎት በተንበረከከበት አረፈ። ዴቪድ ሊቪንግስተን ለሞት በቀረበበት በዚያ ሰዓት እንደ ሐዋርያው ጳውሎስ እንዲህ ስል እንዲልል እንደሚችል አንጠራጠረም። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደ ፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ሁለተኛ ጢማቴዎስ ምዕራፍ አራት ከቁጥር ሰባት እስከ ስምንት ሊቪንግስተን ከ1869 ዓ.ም ጀምሮ ቹማ ሱሲና ጃኮብ ዋይን ራንት ከተባሉ የአፍሪካውያን የአገልግሎት ጓደኞቹ ጋር በመሆን በተንጋኒካ ሐይቅ አካባቢ ሲዘዋወር ቆይቶ ነበር። በመሆኑም በሞተበት ጊዜ እነዚህ ሶስት ሰዎችና ሌሎች ሰራተኞች ወደ አይሆኑ ቀብረውት ስራቸውን መቀጠላቸው መቀጠላቸው የሚጠበቅ ነበር። ነገር ግን ዴቪድ ሊቪንግስተን አብረውት ይሰሩ የነበሩ ሰዎች የሚወድ ስለነበረና የሚቻለውን ያህል ለአፍሪካ ተግቶ ይሰራ ስለነበር ሬሳውን ወዲያውኑ ለመቅበር አልፈለጉ ስለዚህ ሱሲና ቹማ በተባሉ ሰዎች መሪነት ሬሳውን ይዘው ወደ ባህሩ ዳርቻ ለመመለስ ያለ አንዳች ማመንታት ወሰኑ በመጀመሪያ በሞተበት አካባቢ ልቡን አውጥተው ቀበሩት። ከዚያም ሬሳውን በሚገባ ካዘጋጁ በኋላ በሸክም ባህር ዳርቻ አደረሱትና በዛንዝባር በኩል ወደ እንግሊዝ ወሰዱት። ለንደን ዌስት ሚኒስተር አቢ በተባለው ስፍራ ተቀበረ። ዴቪድ ሊቪንግስተን አፍሪካ ውስጥ ስለሚያከናውነው ተግባር ታላቅ ራዕዮች ነበሩት። ከሁሉ የላቀ ህልሙ ወንጌልን በደቡብና በምስራቅ አፍሪካ በእጅጉ እንዲደርስ ነበር። በዚህ ዓላማው መሰረት የአህጉሪቱን የተለያዩ ውስጣዊ ክፍሎች አሶ በማግኘትና ሌሎች ሚስዮናውያን የክርስትናን መልእክት ይዘው እንዲከታተሉት በማድረግ የህይወቱን አብዛኛውን ክፍል አሳልፈዋል። በ በ1870 ዓመተ ምህረት በከፈታቸው አካባቢዎች የሚሰሩ ብዙ ሚስዮናውያን ባይኖሩም ያደረጋቸው የተለያዩ ጉዞዎች ቤተክርስቲያን በዚያ የአፍሪካ ክፍል በከፍተኛ ሁኔታ እንድትስፋፋ መንገድ ጠርገዋል። የሊቪንግስተን ስራ ውጤቶች ዴቪድ ሊቪንግስተን የሌሎችን ፍላጎት በመቀስቀሱ ሳቢያ አሁን ማላዊ ተብሎ በሚጠራው የአፍሪካ ክፍል አካባቢውን የሚያገለግሉ የሚስዮናውያን ትብብር በ1875 ዓመተ ምሕረት ታቀደ። የሊቪንግስተኒያ ሚስዮን ተብሎ የተሰየመው ይህ ኅብረት በ1876 ዓመተ ምሕረት የማላዊ ሐይቅን ማሰስ ጀመረ። በ1877 ዓመተ ምሕረት ዊሊየም ኮይ የተባለው ደቡብ አፍሪካዊ ሚስዮን ጣቢያው በመድረስ ወንጌልን ለሌሎች በማካፈል ረገድ አውሮፓውያኑ ይረዳ ጀመር። በዚሁ መሰረት ከማላዊ ሐይቅ ባስተ ምዕራብ ወደሚገኙት እና ጦርነት ወዳድ ወደ ሆኑት የኒጎኒ ሕዝቦች ሄደ። የኒጎኒ ሕዝቦች በኮይ ሥራ አማካኝነት የጦርነት ሕይወታቸውን አቁመው ከሌሎች ነገዶች ጋር ሰላም ለመኖር ተበረታቱ። የሊቪንግስቶኒያ ሚስዮን በመባል የሚታወቁ ትምህርት ቤቶችን አቋቋመ፣ ቅዱሳት መጻሕፍትንም ተረጎመ። በተጨማሪ የስኮትላንድ ቤተ ክርስቲያን በ1876 ዓ.ም ማላዊ ሐይቅ አካባቢ የሚስዮን ተግባር ጀመረች። የቤተ ክርስቲያኒቱ አባላት ብዙ ስራ የሊቪንግስቶኒያን ሚስዮንን ክንውን ይመስል ነበር፤ ያውም የነገድ ጦርነቶችን ለማቆም መሞከር የባሪያ ንግድ እንቅስቃሴን መግታትና ለክርስቲያናዊ ምስክርነት የሚሆን ነገር በአካባቢው መስራት ነው። ሌሎች የደቡብ አፍሪካ ክፍሎችን በወንጌል ለመድረስ የተደረገ ጥረት። ዴቪድ ሊቪንግስተን ሰፊውን የአፍሪካ መሃል አገር ክፍሎች ለወንጌል በሚከፍትበት ወቅት ሌሎች በመቶ የሚቆጠሩ ሚስዮናውያንና የአፍሪካ ቤተ ክርስቲያን አገልጋዮች በዝምታ አልተቀመጡም። የአብያተ ክርስቲያንን ቁጥር በመጨመር ወደ አዲስ ስፍራዎች የመድረስ ስራቸውን ቀጥለው ነበር። የፕሮቴስታንት ሚስዮን ከዙሉ ጎሳ አለቃ መልካም አቀባበል ከተደረገለት በኋላ ለመጀመሪያ ጊዜ ወደ ዙሉ ላንድ የገባው በ1850 ዓመተ ምህረት ነው። በአንድ ጊዜ ሁለት የሚስዮን ጣቢያዎች እዛው ተቋቋመ። በ1833 ዓመተ ምህረት በባሱቶ የተቋቋመው ሚስዮን እጅግ የተሳካለት ሆኖ ነበር። በአስራ አምስት ዓመታት ክንውን ወቅት በመቶ የሚቆጠሩ ሰዎች በክርስቶስ እያመኑ ሕይወታቸው ይለወጥ ነበር። ፍሬያማ በሆነው ምስክርነታቸው ቤተ ክርስቲያን ያድጉ ጀመር። የነገድ አለቆች ለእምነት ይታዘዙ ነበር። ይሁን እንጂ በአስራ ስምንት አርባ ስምንት ዓመተ ምረት ጀምሮ የባሱቶ ቤተ ክርስቲያን ችግር ገጥማት ጀመር። በአስራ ስምንት ሰላሳ ስድስት ዓመተ ምረት ከኬፕ ኮሎኒ አምልጠው የመጡና ቦር የተባሉ የሆላንድ ገበሬዎች በባሱቶላንድ አካባቢ የእርሻ ስራ ማስፋፋት ጀመሩ። በዚሁ መሰረት ከአካባቢው ብዙ መሬት የራሳቸው ለማድረግ ይሞክሩ ነበር ጀመር አካባቢው እንግሊዞች የሚጓዙት ባለመሆኑ ዞናውያኑ የባሱቶላንድ ከነዚህ ሰዎች ይከላከልላቸው ዘንድ የሚጠይቁት ረጅ ኃይል አልነበረው። ከ1851 እስከ 1858 ዓ ም የሚስዮናውያኑና የቤተ ክርስቲያን መጋቢዎችን ስራ የሚያውኩ ብዙ ጦርነቶች ቢከናወኑም ቤተ ክርስቲያን ግን ጸንታ ቆየች። የለንደን ሚስዮን ማኅበር በፈለሱት ባሪዎች ምክንያት በችዋና ላንድ ውስጥም አስቸጋሪ ሁኔታዎች ገጥመውታል። እነዚህ የቦሬ ገበሬዎች ሚሶናውያንን ስለሚጠሏቸው አዲስ ከመሰረቷት የትራንስቫል ሪፐብሊካቸው ገፍተው ሊያወጧቸው ያስቡ ነበር። በዚሁ መሰረት በቤቹዋናላንድ የሚገኙ የሚሶናውያን ጣቢያዎችን መዝረፍና ሕንፃዎችን መደምሰስ ጀመሩ። በጥር ወር 1853 ዓ ም በቤቹዋናላንድ የሚገኙ ሚሶናውያን ለንደን ለሚገኘው ዳይሬክተራቸው በእነዚህ ሰዎች አማካይነት ስለተፈጠረው ችግር ጻፉላቸው። ማሙሳ ወይም የሚስዮን ጣቢያ ተለቋል። የማቴቤ እና የማቶ የማቦቲሳ ሚስዮናውያን ከአገር ተባረዋል። የኮሎምበርግ ቤተክርስቲያን ተደመሰሰች። ከማረብ ከማህበረሰባችን መካከል በቤችዋና ላንድ እስካሁን ያሉት የሚስዮን ጣቢያዎች ክሩማን እና ሊካትሎንግ ብቻ ናቸው። ስለዚህ በዚህ ወቅት የወንጌል ተቃዋሚዎች አፍሪካውያን ነገዶች ሳይሆኑ ወደ ትራንስቫል የፈለሱት ነጭ ሰፋሪዎች ነበሩ። ማጠቃለያ፣ ይህ ምዕራፍ ረጅም ነበር። ቢሆንም የደቡብ አፍሪካ ቤተክርስቲያን ከ1840 ዓ.ም እስከ 1878 ዓ.ም ባለው ጊዜ ስለነበራት እድገት የሚያስረዳ ስዕል አሁን በአእምሮ ይኖራል ብለን እንገምታለን። በተጨማሪም ዴቪድ ሊቪንግስተን ብዙ ጉዞዎች በማድረግ የአፍሪካን ማዕከላዊ ክፍል ለወንጌል በመክፈት ረገድ ያበረከተውን ታላቅ አገልግሎት ለመርዳት ሳይችሉ አይቀሩም። ጥያቄዎች አንደኛ፣ ስለ ዴቪድ ሊቪንግስተን የመጀመሪያ ሕይወት ባጭሩ ይግለጡ። ሁለተኛ፣ ሊቪንግስተን አፍሪካ ውስጥ በመጀመሪያ የሰራው የት ነበር? ሶስተኛ ሊቪንግስተን ወደ ማላዊ የሚያደርስ መልካም መንገድ ለማግኘት የፈለገው ለምን ነበር? አራተኛ በተንጋኒካ ሐይቅ አካባቢ አሰሳ በማድረግ ብዙ ጊዜ ያጠፋው ለምን ነበር? አምስተኛ የአፍሪካ ቤተክርስቲያን ከሊቪንግስተን ስራ ያገኘችው ጥቅም ምንድን ነው? ስድስተኛ በሱቶላንድና ቤቹዋናላንድ ውስጥ የነበሩትን አብያተ ክርስቲያን የተቃወማቸው የትኛው ቡድን ነበር?